በምዕራብ አፍሪካው የኢቦላ ወረርሽኝ በብዙ ከተጠቁት አገሮች አንዷ በሆነችው ሴራሊዮን የሕክምና አገልግሎት ሲሰጡ ለቫይረሱ ተጋልጠው እንክብካቤ ሲደረግላቸው የቆዩ አሜሪካዊ ባለሙያ ነጻ ሆነው ባለፈው ሳምንት ከሆስፒታል ተሰናብተዋል። ሜሪላንድ ግዛት ውስጥ በሚገኘው ብሔራዊ የጤና ኢንስቲትዩት ውስጥ በሚገኝ ሆስፒታል ሕክምናቸውን የተከታተሉት የጤና አጋሮች የሚባለው አሜሪካዊ ግብረሰናይ ድርጅት ባልደረባ የሆኑት ባለሙያ ማንነታቸው እስካሁን አልተገለጠም። በዚህኛው ወቅት ለኢቦላ ቫይረስ ቢያንስ 24000 ሰው መጋለጡና ከዚህም ውስጥ የ10000 ሰው ህይወት ማለፉን የዓለም ጤና ድርጅት ይፋ አድርጓል። ወደ ዛሬው የጤና ዝግጅት ደግሞ ስናልፍ ትናንት በትንሳኤው የተጠናቀቀውን የክርስትና ምእመናን ጾም እና የምግብ አይነቶችን የአመጋገብ ሁኔታ ይመለከታል። የጤና ፕሮግራም አዘጋጅና አቅራቢ ሰለሞን አባተ በኢትዮጵያ የማህበረሰብ ጤና ኢንስቲትዩት የስነ ምግብ ተመራማሪ የሆኑትን አቶ ትምስከን አወቀን አወያይቷል። እነሆ። እንግዲህ ጾም በምንልበት ወቅት አንድ ግለሰብ ለተወሰነ ሰዓት ወይንም ቀናት እንዲሁም ደግሞ ረጅም ለሆኑ ሰዓታት ከምግብ ራስን መከለል ነው ወይንም ከምግብ ራስን መጠበቅ ነው። ይህንም በሚያደርግበት ጊዜ ሰዎች እንግዲህ የተለያዩ ሳይንሳዊ ጥናቶች እንደሚያመላክት ከሆነ በጾም ጋር ተያይዞ በሰውነታችን ላይ የሚ ከሰቱ የተለያዩ የፊዚዮሎጂ ለውጥ ይኖራሉ። ሰውነታችን የአካል ለውጥ ሊኖሩ ይችላሉ። ከእነዚህ መካከል አንደኛው በሰውነት ውስጥ ከፍተኛ የሆነ የምግብ ክምችት ወይንም የኒውትረንት መጠን መውረድ ነው። እንደሚታወቀው የሰው ልጅ የበላውን ምግብ በመፍጨት ቀጥታ ወደ አንጀት በመተላለፍ ከአንጀት ላይ ጠቃሚ የሆኑትን ኒውትረንቶች በመምጠጥ ለተለያየ ዓላማ ይጠቀምባቸዋል። ኒውትረንቶች የሚሉኝ ምግቦቹን ማለት የነጠሩ ምግቦቹን ማለት ነው። የነጠሩ ንጥረ ምግቦቹን ማለት ነው። ከእነዚህም መካከል አንደኛው፣ ኃይል ለማምረት ይጠቀምበታል። ሁለተኛው፣ የተለያዩ ህዋሳትን ለመገንባት። ሶስተኛው፣ ሪዘርቭ የሆነ ወይንም ተቀማጭ የሆነ የሀይል አማራጭ እንዲኖር ያስችለናል። በተለየ መልኩ እንግዲህ ወደ ጾም በምንመጣበት ወቅት አንድ ሰው ለተወሰኑ ጊዜያቶች በሚጾምበት ወቅት በሰውነቱ ላይ ከሚከሰቱ የተለያዩ ለውጦች መካከል የተወሰኑትን የምጥቀስ፣ አንድ፣ የክብደት መቀነስ ወይንም ደግሞ የተከማቸ ስብ በሰውነታችን ውስጥ ካለ እሱ እንዲቀነስ ይረዳናል። ሁለተኛ፣ ኢንሱሊን ሴንሴቲቭ እንድንሆን ያስችላልን። ይህ ማለት በሰውነታችን ውስጥ የሚመረተው ኢንሱሊን ዘው አካላቻችን ላይ ያሉትን የኤነርጂ አማራጮች በመጠቀም በየቀኑ ኤነርጂ ከሰውነታችን እንዲመነጭ ያስችሏል። ሶስተኛ ሜታቦሊዝም ወይንም ደግሞ የምግብ ፍጭት ስርዓትን የተፋጠነ እንዲሆንና ፍጥነቱን እንዲጨምር አቅም ይሰጠዋል። አራተኛ ረጅም እድሜ መኖርን ለሰው ልጆች ፕሮሞት ያደርጋል ተብሎ ይታሰባል። የጾም ጊዜ ማለት ሆነው ይህን የሚነግሩኝ። አዎ፣ እነዚህ የምንጠቅሳቸው አብዛኞቹ በጾም ጊዜ የሚከሰቱ ናቸው። ሌላ በተጨማሪ የረሃብ ስሜትን የተስተካከለ እንዲሆን በማድረግ ሰዎች የአመጋገብ ስርዓታቸው እንዲጠብቁ ያስችላቸዋል። ከዚህ በተጨማሪም የአመጋገብ ፓተርናችን ወይንም ደግሞ የምንመገብበትን ሰዓት የተወሰነና ወጥነት ያለው በማድረግ ዳይጀስቲቭ ሲስተም ወይንም የምግብ ፍጭት ስርዓታችን የተስተካከለ እንዲሆን ይሆናል። የአእምሮን የአሰራር ሂደት በመደገፍ ረገድ ከፍተኛ የሆነ ፕሮቲን እንዲመረት በማድረግ ብሬን ድራይቨድ ኒውሮፓቲክ ፋክተር የሚባለው አለ ወደ ኒውሮንነት በቀላሉ ተቀይረው የስሜት ህዋሳቶቻችን ፈጣን የሆነ መልስ እንዲሰጡና አስተያየው የሆነ የአሰራር ሂደት እንዲኖር ያስችልናል። ይህ እንግዲህ በጾም ወቅት የምናገኘ ጥቅም ነው። አንድ ሰው ከዚህ በተጨማሪም በሚጾምበት ወቅት ከላይፍ ጋር እንዳለ ወይንም ከህይወት መሰላል ጋር እንደተገናኘ እንዲያስብም ይረዳዋል። ኮንሰንትሬሽን ተመስጦን ፋሲሊቴት በማድረግ ሰዎች በአካል ካሉበት ስነ ባህሪያዊ በተለየ ተፈጥሯዊ ወደ ሆነው ወይንም ደግሞ ስፕሪቹዋል ወደ ሆኖ ስሜታዊ ወደ ሆኖ መንፈስ እንዲመጡ ያግዛቸዋል ማለት ነው። ለነገሩ አቶ ተመስገን የሰው ልጅ የሚጾመው ራሱን ሊጎዳ ነው ተብሎ ነበረ። አሁን ከነገሩኝ ነገር ውስጥ ግን አንድም የሚጎዳ ነገር አልሰማሁኝም፣ ከሚጠቅሙ ነገሮች በስተቀር ሁሉም እና ሰውን ከፍ ከሚያደርጉት ሳይንሳዊ ምርምር ብዙዎቹ እነዚህን ለማጥናት ተሞክረዋል። እነዚህ የጠቀስኳቸው ከላይ የተዘረዘሩት አብዛኞቹ ሰፊ ሪሰርች ከተካሄደባቸው በኋላ የተለያዩ ሰዎችን ሪሰርች በማገናኘት አንድ ወጥ የሆነ ሪሰርች ለማውጣት ከሚሰራ ጥናት ላይ እየተወሰደ ነው። በእርግጥ ሰዎች በሚጾሙበት ወቅት በሰውነታቸው ውስጥ የሚቀንሱ የተለያዩ ነገሮች አሉ። ከእነዚህም መካከል አንደኛው በቀላሉ መገንዘብ ከሚቻለው የብለድ ፕሬዠር የደም ግፊት በከፍተኛ መጠን እንዲስተካከል ያደርገዋል። በደም ውስጥ የሊፒድ ኮንሰንትሬሽን ወይንም ደግሞ ኮሌስትሮል እያልን የምንጠራው ለጤና ስጅ የሆነው ነገር በጣም በከፍተኛ መጠን እንዲቀንስ ያደርገዋል። ከዚህ በተጨማሪ ደግሞ የሰውነታችን የበሽታ መከላከል አቅም በማጠናከር ይህም የሚሆነው ከምንበላው ከምንጠጣው ምግብ ላይ ሊፈጠሩ የሚችሉ ተጣማሪ የሆኑ ወይንም ፍሪ ራዲካል ብለን የምንጠራቸውን ኬሚካሎች ባለመፈጠራቸው ምክንያት ሰውነታችን ከስረስ እንዲጸዳ ያደርገዋል ማለት ነው። እነዚህ መጾም የምናገኛቸው የተለያዩ ጠቀሜታዎች ናቸው። ይህንንም ደግሞ በተለያዩ ሳይንሳዊ ጥናቶች ላይ እየተካተቱ ስለሆነ ማንም ፍላጎቱ ያለው ሰው በተለያዩ ሚዲያዎች ላይ ገብቶ ቢመለከት ይህን ጠቀሜታ ሊያገኝ ይችላል ብያም ማለት ነው። እስቲ አሁን ደግሞ ወደ ፍስኩ ጊዜ ደግሞ ዞርን በልና አንድ ሰው ከጾም በኋላ ወደ ፍስኩ ወቅት በሚገባበት ጊዜ ምንድን ነው የሚያጋጥመው በአመጋገብ ለውጥ ላይና በጤናው ላይ እንግዲህ በጾም ወቅት እንደሚታወቀው የኢትዮጵያ ባህላዊ አመጋገብ በእርግጥ ከሌላው ዓለም የተሻለ እና በጣም ብዙ የምግብ አማራጮች አሉበት ነው። ከእነዚህም መካከል ተጠቃሽ የሚሆኑት አንደኛ ምግቡ ከተለያዩ የምግብ ተዋጽኦዎች የተገኘ መሆኑ። በጾም ወቅት ካሉን ያመጋገብ ስርዓቶች አብዛኞቹ መሰረት የሚያደርጉት አትክልትና ፍራፍሬን እንዲሁም ሰብልና አዝርትን ነው። እዚህ ምግቦች ደግሞ በጾም ወቅት ከሚዘጋጁት በተሻለ በጣም ከፍተኛ መጠን ያላቸው የተለያዩ ምግቦች ለምሳሌ ጎመን፣ ሰላጣ እንዲሁም ከተለያዩ ፐልስና ሌጊዩምስ የሚገኙ የባቄሮች ናቸው። ከጥራጥሬ የሚገኙ ከእነሱ ላይ ነው ምግቡ የሚዘጋጀው። ከእነሱ ላይ የተዘጋጀው ምግብ ከሌሎች ምግብ ጋር ስናነጻጽረው ብዙ የምግብ ዳይቨርሲቲ አለው ማለት ነው። ልዩነት ብዛት አለው። የተለያየ የምግብ ተዋጽኦ ይይዛል በውስጡ። ይሄንን የጾም ወቅት አልፈን ወደ ፍስኩ በምንመጣበት ጊዜ ከዚህ የተለየ የሚያጋጥመን ምንድን ነው? ከፍተኛ መጠን ያላቸው የእንስሳት ተዋጽኦ በምግባችን ውስጥ መካተት፣ እንደ ወተት፣ እንደ ስጋ፣ አንደኛው ስጋ ሁለተኛው ቅቤና የወተት ተዋጽኦ የሆኑ ምግቦች፣ እነዚህ በከፍተኛ መጠን በምግባችን ውስጥ ይካተታሉ። ይህ በሚሆንበት ጊዜ ከሰዎች የጤንነት ሁኔታ ጋር በተያያዘ የተለያየ የጤና ችግር እንዲያጋጥማቸው ያደርጋል። አንድ ከፍተኛ የሆነ ፕሮቲን ከስጋ ላይ ስለምናገኝ ኩላሊት በሽታ ችግር ያለባቸው ወይንም ደግሞ የፕሮቲን አላርጂክ ችግር ያለባቸው ወይንም ደግሞ ከጨጓራ የመፍጨት ስርዓት ጋር ያለ ግንኙነት በሽታ ካለባቸው ከፍተኛ የስጋ ሎድ ወይንም ከፍተኛ የፕሮቲን ሎድ በሚኖርበት ወቅት ሰዎቹ ለተለያየ የህመም ችግር የመጋለጥ እድል ይገጥማቸዋል። በሁለተኛ ደረጃ በከፍተኛ መጠን የምንሸክመው ቅባት ነው። ይህ ቅባት በሰውነታችን ውስጥ ተፈጭቶ ከገባ በኋላ እሱን ወደ ጠቃሚ ምግብነት ለመቀየር የምንጠቀመው ከሐሞት ከረጢት የሚመነጭ ፈሳሽ እንዲሁም ደግሞ ሊፔዝ የተባለ ኢንዛይም በአግባቡ በማይሰራበት ወቅት ደም ቧንቧችን በመሰራጨት መሰረታዊ የሆነው የስብ መስሪያ ፋቲ አሲድ የሚባሉ ስለሆኑ የማቃጠል ችግርና በሰውነታችን ውስጥ የመለብለብ ስሜት እንዲከሰት ያደርገዋል። እነዚህ በቀዳሚነት የሚጠቀሱ የህመም ስሜቶች ናቸው። ጾም ከተፈታ በኋላ ለምሳሌ በዚህ ወቅት ከፍተኛ የሆነ የስብ ክምችት ወይንም ቅባትነት ምግብ ያላቸውን በምንመገብበት ወቅት ሰውነታችን ከነበረበት ዝቅተኛ የቅባት መጠን ወደ ከፍተኛ የቅባት መጠን ስለምናሸጋግረው፣ አንድ የልብ የደም ግፊት እንዲጨምር ያስገድደዋል። ሁለት በደም ውስጥ የተለያዩ ማዕድናት ክምችት እንዲጨምር እድሉን ይፈቅድለታል። ከዚህ ጋር በተያያዘ የደም ቧንቧ መጥበብና የደም ግፊት እንዲጨምር አስገዳጅ ይሆናል ማለት ነው እና ሰው ምን ማድረግ አለበት ብለው ይመክራሉ እርስዎ እንደ ባለሙያ አንድ ተመራማሪ በጣም ጥሩ እንግዲህ ጾም ማለት ቅድም ካነሳናቸው ነጥቦች በተጨማሪ ማህበራዊና ሃይማኖታዊ የሆነውን ፋይዳውን እንደጠበቀ ጾሙ ተፈታ ማለት ሰዎች ተከልክለው ከቆዩቸው ምግብ በቀጥታ በከፍተኛ መጠን እንዲመግቧቸው አይመከርም ስለዚህ ከዚህ በፊት ስንከተለው የነበረው አመጋገብ እንዳለ ሆኖ በጾሙ ወቅት የምናካትታቸው የተለያዩ የምግብ ተዋጽዎች እንዳሉ ሆነው በተጨማሪነት በጾም ወቅት የተከለከሉትን ምግብ ማካተት መጠናቸውንም መቀነስ ለምሳሌ አንድ እዚህ ጋር ላነሳ ለምፈልገው በአመጋገብ ስርዓታችን ውስጥ ስጋ ከተፈቀደ ስጋው በተለያየ መንገድ ሊሰራ ይችላል። ቀይ ወጥ ይሆናል፣ አልጫ ይሆናል፣ ክትፎ ይሆናል፣ ጥብስ ይሆናል። ሁሉም ምግቦች እነዚህ የምንዘረዝራቸው መሰረታቸው ስጋ ነው። እነዚህ ምግቦች አንድ ብቻ ሁነው የተለያዩ አትክልትና ፍሬፍሬ ማካተት፣ የተለያዩ ቪጅቴብል የሆኑ ምግቦችን ማካተት፣ ቅጠላቅጠሎችን ከጥራጥሬ የሚገኙ ምግቦችን ተካቶ ብንመገብ ሁሌም ጤናማ አመጋገብ የምንለው የተመጣጠነ ሆኖ አስፈላጊውን የንጥረ ምግብ ፍላጎት የሚያሟላ መሆን እንዳለበት ይታመናል። ስለዚህ ኅብረተሰቡ ይህንን ተገንዝቦ በጾም ወቅት የተከለከሉትን ምግቦች እንደ አንድ ማካተት እንጂ ሙሉ ለሙሉ ሁሉንም የምግብ ባህሪዎች ትቶ አንድ ነገር ላይ መወሰን ለጤናችንም አስጊ ስለሚሆን የተስተካከለ ስርዓተ ምግብም ስላልሆነ ይህንን በመገንዘብ ሰው የምግብ ተዋጽኦን ብዙ እንዲያደርግ እመክራለሁ። እንግዲህ ሰው በተቻለ መጠን ለራሱ ጤንነት፣ ለእድሜው መርዘም፣ ለተስተካከለ ህይወቱ ሲል በአመጋገቡ ቢያንስ ቢያንስ የጾሙን ጊዜ ቢያራዝም ጥሩ ነው የሚል ነው። በአጠቃላይ ድምዳሜው መደምደሚያው እንደዛ ነው። መደምደሚያው እንደዛ ነው። ፆም ሰውነታችን ውስጥ የሚሰጠን የተለየ ባህርያት ቅድም ለመዘርዘር ሞክረናል። እነሱ ስላሉ እነዚህ ባህርያት ደግሞ ለሕይወታችን አስፈላጊ ስለሆኑ ሕዋሳትን ስለሚያለመልሙ፣ ከበሽታ ስለሚከላከሉልን እንዲሁም ደግሞ አላስፈላጊ የሆነ የኢኮኖሚ ወጪ ይከላከላል። አንድ ሰው ካልታመመ የጤና ወጪው ዝቅተኛ ነው የሚሆነው። ምግቡም እኮ ቢሆን ከስጋ እኮ ሽሮ ይረግሳል፣ ከስጋ እኮ ጎመን ይረግሳል፣ ከስጋ እኮ ቲማቲም ይረግሳል። እውነት ነው፣ ትክክል። ይህንም በማድረግ አንድ በኢኮኖሚያችንም የተሻለ ሁኔታ መፍጠር እንችላለን፣ ለጤንነታችንም አስፈላጊ ይሆናል። በእርግጥ ከስጋና ከተለያዩ የእንስሳት ተዋጽኦ የምናገኛቸው በጣም ጠቃሚ የሆኑ ምግቦች አሉ። ከዚህ መካከል አንደኛው አይረን ወይንም ደግሞ የብረት ማዕድን ከአትክልትና ከፍራፍሬ ከምናገኘው ይልቅ ከእንስሳ ተዋጽኦ የምናገኘው ቀጥታ ወደ ሰውነታችን ገብቶ ጥቅም ላይ መዋል ይችላል የተለያዩ ፕሮቲኖችን እንደዚሁ ኢሰንሻል የምንላቸው በጣም ሰውነታችን የማያመርታቸው ግን ከምግብ ላይ የሚገኙ የተለያዩ ፕሮቲኖችን ስለምናገኝ ለጤንነታችንም አስፈላጊ ነው ከስጋ የምናገኝ ሁሉንም ነገር ከእንስሳ ተዋጽኦ ላይ ብቻ በማድረግ ሌላውን የምግብ አይነት በማስወገድ አንድ ነገር ላይ ማተኮር ወደ አንድ በኩል ያመዘነ የንጥረ ምግብ ክምችት ይኖርና ለተለያዩ የጤና ችግሮች እንድንጋለጥ ስለሚያደርገን ይሄ ከግንዛቤ ውስጥ ይገባ ላለ አቶ ተመስገን አወቀ በኢትዮጵያ የሕብረተሰብ ጤና ኢንስቲትዩት በምግብና ኒውትሪሽን ምርምር ዳይሬክቶሬት የስነ ምግብ ተመራማሪ ለጊዜው ለሰጡኝ ሰፊ ሙያዊ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም የበዓል ሰሞን ይሁንልሁ አሜን። መልካም